ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነ ጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥሩም ሙዚቃዎችን ምንሰማለን። ኤልያስ አስማረ የድምፅ ምህንድስናውን ይከውናል። የዛሬዎቹን እንሆ ከረር ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁነቶችን በአስቂኝ ስራዎች ለማፍካት ከተንቀሳቀሱ ጸሐፊያን መካከል አንዱ አበበ ቶላ አበይ ቶክቸው ነው። ለአንባቢያን ባደረሳቸው ሦስት መጽሐፍቱ አበበ የኢትዮጵያንና የኢትዮጵያውያንን ክፍተቶች በስላቅ በመጸት አንዳንዴም በእውነት ለመሙላት ጥረዋል። ጥረቱ ከብዙሃን አድናቆትን ቢያስገኝለትም የዓመታት የስደት ኑሮ ምክንያትም ሆኗል። ዛሬ ምሽት ከአበበ ቶላ አበይ ቶክቸው ጋር ስለ ሥላቃዊ ስራዎቹ፣ ስለ ስደት ሕይወቱና ስለ ቅርብ ጊዜ የማህበራዊ ንቃት እንቅስቃሴው እንጨዋወታለን። አጫጭር ኪናዊ ዜናዎችና ጥዑም ሙዚቃዎችም ቆይታችንን ያደምቁታል። አበበ ቶላን በአድማጮቼ ስም በማመስገን የምሽቱን መዝናኛ ጀመርን። እኔም በጣም አመሰግናለሁ። እኛ ሀብታሙ የዚህ ዝግጅት አካል ስላደረግከኝ በጣም ምስጋናዬ ከፍ ያለ ነው። የቅርብ ጊዜ አድናቂዎችህ የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለህ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው፣ የምናውቅህ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሁፎች ነው። ወደ ስላቃዊ ጽሁፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ ባጭሩ አጫውት እንግዲህ እነዚህ የመጀመሪያው ሽሙጦች፣ ስላቆች፣ ምጸቶች እያልን የምንጽፋቸው ጽሁፎች የነበሩት በተለይ በጋዜጦች ላይ ነበር የሚወጡት። በዛን ወቅት አጋጣሚ ሆኖ የተለያዩ የህትመት ቢኖሩም ቅሉ አቶዎቹ እንደ በፊት አልነበሩም። የዘጠና ሰባት ቆፈን በኢትዮጵያ አቆጣጠር ማለት ነው የዘጠና ሰባት ቆፈን ገና በደንብ ለቆ ያለቀቀበት ጊዜ ነበር እና በርካቶች በፍርሃት በርካቶች ደግሞ በተስፋ መቁረጥ መጽሐፋቸውን ያቋረጡበት ጊዜ ነበርና እና እኔ ያንን መጽሐፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ እና ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል ያ አጻጻፍ ቀጥሎ እስከ ሶስት መጽሐፍ ድረስ ታትሟል፣ በነገራችን ላይ እና ወደዛ የሄደው በዛ ምክንያት ነው። አበይ እንግዲህ የታወቁ ጽሁፎች ተሰባስበው ቀደም ብለን እንደጠቀስከው በሶስት መጽሐፎች ታትመዋል። የአበይ ተኮቻዎች፣ ሽሙጦች፣ ስላቆችና ምጸቶች ይባላሉ፣ ካልተሳሳትኩኝ። ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው? ይህንን ጉዳይማ መጽሐፍ አለብኝ። የሚያስቡልህ ቆስቋሽ ነገሮች የትኞቹ ናቸው? አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ። በወቅቱ ምናልባትም ዘንድሮ ሲታይ ድንቄም የኑሮ ውድነት የሚያስብሉ ይመስላሉ። በወቅቱ የነበረው ሁኔታ ግን በተለይ የኑሮ ውድነት ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው እነዚህ ምናልባት ሶስት ነገሮች ብንላቸው የአስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የምገልጽባቸው ጊዜያቶች ነበሩ ምናልባት እዚሁ ላይ ያስተዳደር፣ ብልሹነት እያልንም ልንጨምር እንችላለን። ክንፎቹ በወቅቱ የነበረውን መራር ሁነት በሳቅ ለመመከት ያዋልካቸው ይመስለኛል። ይሁንና ለሳቅ የጻፍቃቸው ስራዎች ለምሬት ወደሚዳረግ ሕይወት ያበቁ ይመስለኛል። ስለ ስደት ሕይወት እስቲ እውነት ነው። እነዛ ወደ ሳቅ ቀረብ ያሉ ጽሁፎች በሚገርም ሁኔታ በዚህ ጸሐፊ ላይ ይጨከናል በሚያስብል ደረጃ በጣም ነገሮችን እያዋዛው ብገልጽም ነገሩ ግን ጠንከር ብሎ መንግስት ያንን ሊሆን አልወደደም ነበር የወቅቱ መንግስትና፣ ለስደት ተዳርጌ ነበረ። ለስደት በተለይ የቆየሁት ኬንያ ነበረ። ኬንያ በተለይ ኢስሊ የሚባል አካባቢ ናይሮቢ ውስጥ ማለት ነው። ነበረ ቆይታ ያደረግኩት ወደ ዘጠኝ ወር አካባቢን የቆየውት በኬንያ። መልካችን ጠቆርቆር ማለቱ በጣም የጠቀመን ይመስለኛል። ለምንድን ያልከኝ እንደሆነ ኬንያ ውስጥ በጣም አስቸጋሪ ነበረ። በተለይ ጠየም ጠየም ላላችሁት ለእናንተ አይነት ሰዎች ምናልባት ትንሽ አስቸጋሪ የሆነ ይመስለኛል። ፖሊስ በየእርምጃው መታወቂያ ይጠይቅና ከዛ ፔሳ ይላል። ፔሳ ደግሞ ገንዘብ ነው በኬንያ እና በጣም ኢትዮጵያውያን ብዙ መከራ የሚያዩበት ነው። እውነቱን ለመናገር መ መጠለያችንም ናት ኬንያ። ግን ደግሞ በዛው ልክ ደግሞ ብዙ ችግርም የሚያልፍበት ጊዜ ነበር የስደት ጊዜ። እኔ ግን እውነቱን ለመናገር በጣም ከባድ የሚባል ጊዜ አይደለም ያሳለፍኩት። ከዘጠኝ ወራት በኋላ ወደ እንግሊዝ ሄጃለሁኝ እና ደት ብዬ የሚይዘው የኬንያውን ኑሮዬን ነው እና በዚህ ሁኔታ ነው ያለፈው። በጣም ከባድ የሚባል አይደለም። በርካታ ኢትዮጵያውያንም ደግሞ በተለያየ ሁኔታ ግዙኝ ነበረ በርታ ይዞ ይሉ የነበረ እዛም ሞኜ ደግሞ ጽፍ ነበረ። ኬንያ ሞኜ ፍትህ ጋዜጣ ላይ በወቅቱ በየሳምንቱ የሚታተም ጽሁፍ አሰናዳ ነበረ። ከዛ በተጨማሪ ደግሞ ብሎግ ከፍቼ ነበረ እና ምንም እንኳን በሚገርም ሁኔታ እነዛ ብሎጎች በወቅቱ በመንግስት ሲታፈኑ የነበረ ቢሆንም ኢትዮጵያ ውስጥ እንዳይደርሱ በተለይ አፈና ይደረግባቸው የነበረ ቢሆንም ወደ አስራ ስምንት ጊዜ ተደጋጋሚ ብሎጎችን ስከፍት ነበር ስከፍት ስዘጋ ስከፍት ሲዘጉት። በእንደዚህ አይነት ሁኔታ ነበር የስደት ጊዜን ያሳለፍኩት። ሀብትሽ፣ ስደት ጉዳይ ከተነሳ አይቀር በአንድ ወቅት በማህበራዊ መገናኛ ገጽ በኩል ከኢትዮጵያ መውጣትህን የሚያስቆጭ ጉዳይ እንደሆነ ጽፈህ ነበረ። ምናልባት የጸሐፊነት ልቦናህና በስደት ዓለም ያገኘኸው ነገር ተጣርሰውብህ የመጣ ቁጭት ይሆን? ምን ነበረ መነሾው? እውነቱን ለመናገር ለኛ አይነት ማህበራዊ ሂስ ላይ ለሚጽፍ ሰው፣ ፖለቲካዊ አስተያየቶች ላይ ለሚጽፍ ሰው ወይም ለሚተች እና ለሚናገር ሰው ከሀገር መውጣት በጣም የማይመከር ነገር ነው። ከሀገር ስንወጣ ሌላ መልክ፣ ሌላ ባህሪ፣ ሌላ አመለካከት፣ ከእውነታው በጣም የመራቅ ነገር ነው የሚመጣውና ከባህሪ ወጣሳ የመሆን ነገር ይመጣል። ስለዚህ እውነቱን ለመናገር ቁጭት ቢያድር ለበማንም ላይ አይገርምም። እኔ ሰዎችንም አሁንም ቢሆን ሰዎችን እንደዛ አልመክርም፣ ወደ ውጭ እንዲወጡ ጫናዎች ሲኖሩ በታሰርኩ ኖሮ ጠፋተኝነት ሁላ እስኪሰማኝ የደረስኩባቸው ጊዜያቶች ነበሩ። ምንም እንኳን በጣም በአስገዳጅ ሁኔታ የወጣው ወይም የተሰደድኩ ቢሆንም ከሂደት በኋላ ግን እንደው እዛው ኮኜ የሚከፈለውን ዋጋ በከፈልኩ ኖሮ ይሻላል የሚል ደረጃ ላይ ደርሼ ነበረ። እንዳልኩህ ይሄ አንደኛ ከእውነታው የመራቅ ነገር ከሀገር በተራቀ ቁጥር ኪሎ ሜትሮቻችን በበዙ ቁጥር፣ ኬንያ ደግሞ የተሻለ ነበረ። ከኬንያ ደግሞ ሌላ ኪሎ ሜትር ጨምሬ እንግሊዝ ስገባ ከእውነታው የመራቅ ነገር እውነታዎቻችን ወይም ደግሞ ስለ ሀገራችን የሚኖረን እይታ ማህበራዊ ሚዲያው ብቻ ሲሆን ነገሮች የተዛቡ እንዳይሆኑ ያሰጋይ ነበርና መሰደዴ ወይም ደግሞ ከሀገር መውጣቴ ትክክለኛ ውሳኔ አልነበረም ለካ የሚል ደረጃ ደርሽ። የነበረ እውነቱን ለመናገር በስደት ሕይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳታየር ስራዎችን ማቅረብ ጀምረህ ነበረ። ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተናው ምን ይመስላል? አብዛኛውን ለቴሌቪዥን ሚዲያም አዲስ እንደ መሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች። እነዛን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበረ እና ስላቅን ወይም ደግሞ ሳታይርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው። ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋል፣ እና ማሳያው ደግሞ ማግኘቱ ከባድ ነው። በጽሁፍ ሲሆን ቀላል ነው፣ ስዕላዊ ገለጻ ማድረግ ይቀላል። በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበር እና ዋዛና ቁም ነገር አስታውሳለሁኝ፣ ከአስር እስከ አስራ አምስት ደቂቃ በየሳምንቱ የሚሰራ ዝግጅት ነበረ። በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስታውሳለሁኝ። ነገር ግን ቀላል አልነበረምና ፈታኝ ነው፣ እውነቱን ለመናገር በዛ ደረጃ በየሳምንቱ ያንን ዝግጅት ማቅረብ ቀላል የሚባል አልነበረም። ይሄንን ነገር ልብ ብለን ካየን በኋላ ነገሩ በእንዲሁ ከቀጠለ ወደፊት እንዲህ የሚል ማስታወቂያ እንሰማ ይሆናል ብለን እንጠረጥራለን። የኮምፒውተር እውቀት አለው የፋይሎቹ ደህንነትስ እንዴት እንደሚጠብቁ በደንብ ያውቃሉ። እንግዲህ እርሶ ይፈለጋሉ። ኢሜሎን ጥርቅም አድርገው በፓስዋርድ መዝጋት ይችሉበታል። ለዚህ የሚሆን ስልጠና አስወስደዋል። እርሶማ በጣም በጣም ያስፈልጉናል። አድራሻቸው የት ነው ብለው እንዳይጨነቁ፣ እርሶ ሳይመጡ እኛ ራሳችን ዛሬውኑ ያሉበት ድረስ ከች እንላለን። ድንገት ሳያስቡትም አሸባሪ የሚል ማዕረግን ሰጦና እስር ቤት እናስገባዎታለን። የብሔራዊ ደህንነትና መረጃ ከጸረ ሽብር ግብረ ኃይል ጋር በመተባበር በሀገር ደረጃ አሳዛኝ ነገር ደርሱ። በዚህ ሰሞን ውስጥ ምንም ነገር ባልጽፍ ይሻላል፣ ጸጥታ ነው የሚሻለኝ፣ የዋዘውን ነገር በተወው ይሻላል ያልክባቸው ቀናት ገጥመው ይሁን? አዎ ብዙ ጊዜ ቁዘማ ውስጥ የሚያስገቡ ናቸው። እንግዲህ አንዱም ቅድም ካነሳው ጋር የሚሄደው ይሄ ነው። በተለይ ደግሞ በርቀት ስትሆን እንደዚህ የሚያስብል ጊዜ አለ። ነገርየው ተካፋይ አለመሆን እና የሚደርሰው ችግርን በእኔ አገላለጽ በተለመደው ስላቃዊ በአግባዊ መንገድ ለመግለጽ ወይ እያጫዋወቱ ለመግለጽ የማይመቹ ብዙ ፈተናዎችን አሳልፈናል። በተለይ ደግሞ ውጭ ሀገር ሆነን በእንደዚህ አይነት ነገር መግለጽ በሰው ቁስል የሚባል አይነት እንዳይሆን በጣም ያስፈራኝ ነበረ። በፊት ሀገር ቤት ሆነን ወይም በሀገር ውስጥ ሆነን በምጽፍበት ጊዜ እራሴ የዛው አካል ስለሆንኩኝ የችግሩ አካል ስለሆንኩኝ እንደ ልቤ ብጽፍ ምንም አይመስለኝም ነበር። እንደ ልቤ በችግራችን ብቀልድ ምንም አይመስለኝም ነበር። ነገር ግን በተለይ ውጭ ሀገር ከወጣው በኋላ ተለያዩ ጊዜ የሚያጋጥሙ በጣም ማቅ የሚያስለብሱ ሀዘኖች በሀገራችን ላይ ያጋጥመዋል። የዛን ጊዜ በሽሙጥና በስላቅ መልኩ አይደለም፣ በማንኛውም መልኩ ቢሆን ለመጻፍ የሚከብዱ ችግሮች ያው እንዳሳለፍን ብዙዎች ያውቁታል። አዎ፣ እኔም እንደዚህ አይነት ስሜት ተሰምቶኝ ብዙ ጊዜ ዝም ብዬ በቁዘማ ያሳለፍኳቸው ብዙ ጊዜያቶች ነበሩ። እነሱም ናቸው አይ እንደው እዛው ኮኜ ይሄንን መከራ ራሴም በተካፈልኩት ኖሮ ሲያስብሉኝ የነበሩት አንዱ እነሱ ናቸው ስለ ቅርብ ጊዜ እንቅስቃሴዎች እንነጋገር ከቅርብ ጊዜ ወዲህ አበይ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ አንዳንዴም ስትሟገት አይሃለሁ የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል በቅርቡ እንደው በቅርቡም አይደለም፣ እንዳልኩ አብትሽ በተለይ ውጭ ሀገር ከወጣው በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለው ሆኖ፣ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለውኝ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች ኧረ፣ የታለ ሳቁ እያሉ ይጠይቁኝ ነበረ ለረጅም ጊዜ። አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የሚሄድ ነገር መጥቷል። እንግዲህ ከየት መጣ እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋው የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድን ነው እንዳልኩ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣልና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ላለፉት ሰላሳ ምናምን ቀናት ኢትዮጵያን ያለሁት አሁን አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅ እና ለማቅረብ ነገሮችንን ለማዋዛት አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁኝ። እዚህ ሲኮን እና በርቀት ሲኮን በኢትዮጵያ ጉዳይ ላይ የሚጽፍ ሰው፣ በኢትዮጵያ ጉዳይ ላይ የሚናገር ሰው እውነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው፣ በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋል እና ያ ቅድም ያልከው ተሟጋችነት ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል። አሁን ግን እድሳት እያደረግኩኝ ነው ብያስባል። መልካም አቤ፣ የቅርብ ዓመታት የኢትዮጵያ ሁኔታ ብዙ ሀሳብ ሰጪዎች ብስጩና የማይደማመጡ እያደረጋቸው ነው የሚል ሀሳብ ይሰማል። ጽንፍ በበረታበት አውድ ውስጥ ሚዛን ለመጠበቅ ምን ያክል ፈታኝ ነው? እንዴትስ እያስተናገድከው ነው? አንዳንዴ ሙግቶችን ስትመራ ውይይቶችን ስትመራ፣ ይህና የማይታረቁ ሰዎችን ለማስታረቅ ወይንም ደግሞ በጣም ጽንፍና ጽንፍ ላይ የቆሙ ሰዎችን ወደ አንድ ለማምጣት ግብ ግብ ስትገጥማ ያለው ምን ያህል ፈታኝ ነው? በጣም ፈታኝ ነው። ለቱን ለመናገር እኔ ደጋ መጀመሪያ ሰሞን አንድ የምጠቅሰው እንትን ነበረ። እኔ የኦርቶዶክስ ክርስትና እምነት ተከታይ ነኝ እና በኦርቶዶክስ ክርስትና የአርሴማ ታሪክ ደስ ይለኛል። ቅድስት አርሴማ ያደረገችው ነገር ገድሏ ሲነገር በሰይጣንና በእግዚአብሔር መካከል እርቅ እንዲፈጠር ጸለያለች፣ ሰርታለች የሚል ገድል አይቻለኝ እና ይደንቀኛል። እንደ እሱ ተሳክቶ ቢሆን ኖሮ ብዬ ላለውኝ ና አንዳንዴ የእሷን ሚና ለመጫወት እሞክራለሁ። እንዳልከው የማይታረቁ የሚመስሉ ነገሮችን ለማስታረቅ ሙከራ ማድረግ ቢያንስ መሞከር ተገቢ ነው ብዬ አስባለሁኝ። በጣም ፈታኝ ነው። አንድ የመጨረሻ ጥያቄ አለኝ። እንግዲህ እንደምታውቀው የእኛን መሰናዶ በርካታ ወጣቶች ያዳምጡታል። ኢትዮጵያ የወጣቶች ሀገር ናት። የተሻለች ሀገር እንድትሆን በወጣቶች ቢሞከሩ የምትላቸው መላዎች ምንድን ናቸው? እኔ ደጋግሜ የምለው ነገር ወጣቶች መደማመጥ ላይ በጣም ትኩረት አድርገው ሊያስቡበት የሚገባ ነገር ነው ብዬ አስባለሁኝ። ተቃራኒ ሀሳቦችን ለመስማት ተነሳሽነት ሊኖራቸው ይገባል። ሰዎችን ሌብል እያደረጉ ወይም ስም እየሰጡ ከማራቅ ይልቅ ምን አለው፣ ምን ብሏል እያሉ ነገሮችን መመርመር፣ ሰዎችን እያገኙ መሞገት፣ መከራከር ይሄ የመጪዋ ኢትዮጵያ ተስፋ የሆነ ሀሳብ ነው ብዬ አስባለሁኝ። ማንም ሰው የፈለገ ተቃራኒ ሀሳብ ቢኖረው ለማዳመጥ ተነሳሽነት ሊኖረን ይገባል። እኛም ብንሆን ደግሞ የፈለገ ሀሳብ ቢኖረን ለመግለጽ ተነሳሽነት ሊኖረን ይገባል። ከዛ በተረፈ ያለው የጉልበተኝነት መንገድ፣ የጠበኝነት መንገድ፣ የስመለጠፍ መንገድ ለኢትዮጵያም፣ ለትውልድም ለማንም አይጠቅምምና እና ከዛ እንውጣ የሚለውን ምክር ቢተላለፍልኝ ደስ ይለኛል። ሀብታሙ ደራሲ፣ ጦማሪ፣ የለውጥ አቀንቃኝ አበበቶላ አበይቶክቸው ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ፣ ቀሪ ዘመንህም በስኬት እንዲታጀብ እመኝላለሁ። ሀብታሙ እኔም በጣም ነው ማመሰግነው ቪኦኤ ጋፒና እንደውም አጠቃላይ የዝግጅት ክፍሉንና አንተንም ሁላችሁንም በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ተጨማሪ አንድም ብዙም የሆነ የኪነ ጥበብ ሰው ነው። ውብ ሙዚቃዎችን ያቀነቅናል። ማኅበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል። የተለያዩ የሙዚቃ መሳሪያዎችን ይጫወታል ያቀናብራልም። ከወንድሞቹ ጋር ሆኖ የመሠረቱት ማሃሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 79 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም አቅርቧል። ዛሬ ምሽት አዝማሽ ስለተሰኘው አዲስ አልበሙና ከሙዚቃ ጋር የተያያዙ ሀሳቦችን ሊያጋራን ፈቅደዋል። አብራችሁን ቆዩ። ሄኖክን በእናንተ ከሳምንት ሳምንት መርጣችሁ በምታዳምጡን አድማጮች ስም አስቀድሜ አመሰግናለሁ። በጣም አመሰግናለሁ። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ መፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ? ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተ ክርስቲያን ውስጥ እኛ በጣም አክቲቭ ነበርን በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባ እና የእነሱም ተጽዕኖ አለው በእርግጥ ግን ከበባችን ነው። አይ ቲንክ በአጠቃላይ ከበባችን ይመስለኛል። አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው። እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዚያ የተማርከው ግን ጥብቅና ነባሪ ሙዚቃ ዘርፍ የሚባለውን ክላሲካል ሚዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ? የያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው፣ በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መሪዎች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው ሌላ አለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው ከህፃንነታቸው ጀምሮ የነ ሞዛርትን ብትሆቨንም የሌሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ የትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈትል ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ የጃዝ ሙዚቃን ይሰማ ነበር። የነ ስቲቪ ወንደርን፣ የነ ቦብ ማርላይን ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና የኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ ነጥላሁንን፣ ናስቴርን እየሰማን ያደግ ነው። ስለዚህ ተቀላቅሎ፣ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሁለቱን ማስታረቅ የተቻለው ምንድን ነው? እንዳልኩ ነው። ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦን ከዛ የፈለግንበትን ማቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም ከሁለቱ ሺፍት ማድረግ ማለት ነው እምባናሳቅ ተደባልቀው እናውቃለን ቀምሰናቸው ገብዝቆነ አይተነው Was I living? የአሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው ፍቅርን ሰላምን ሰብአዊነትን ተስፋ አለማቁረጥን በተለያዩ ቀለሞች ተሰብካለ ሙዚቃዎችህ በነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለግከው በጣም ጥሩ ጥያቄ ነው ሀብታሙ መጀመሪያ ሙዚቃ ቱል ነው ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን፣ ወይ ዘናም ያደርገንን ሴኪላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ያደግነው እኔም ወንድሞቼም በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመርን መጽሐፍ ቅዱስ እያነበብን ያደግነው እነዛ እሴቶች፣ እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንደ አመለካከትም እንደ ሰብእናም ቀርጸውናል። ሰው እኔ ሙዚቃ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩር ይሰራለው ነሰሰር መዝሙር ወይም ዘፈን ላይባል ይችላል ግን ዲፔንሳይት የሰውን መንፈስ ያነቃል። በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ እኔ መልዕክት መልዕክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነውና እሱ ነው ይመስለኛል ይህን ያናይት ቅርጽ እንዲኖረው ያደረገው ሙዚቃዬ ይህን ርዕስ ካነሳ ነው አይቀር በአዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትንም እሰማለሁ፣ ይታየኛል። በተወሰነ መንገድ ግብረ ገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ። ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው ለአንተ በእነዚህ የርዕሰ ጉዳዮች ላይ እንዲያጠነጥን ያህል አልበምህ የመፈለግ ምክንያት ምንድን ነው? እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋ ሄዳሉ ብዬ የጻፍኩት አንድም ዘፈን የለም ግን ከዚህኛው አልበሜም በፊት ሰባት ዘጠና ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች ይነግሩኛል። አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪ ነው ብዬ ነው የማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬናል። ሁላችንም ውስጥ አለ። እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሀሳቦች ነው ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ከኛ ማህበረሰባዊ ችግር፣ ደስታ፣ ሐዘን፣ ጉዞ፣ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለሕዝቤ ነው በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚሰጡት። አባቴ ከዚያ አገር እናቴ ከዚያ አገር እድልና ፈንታቸው ሁኖላቸው ትዳር ፈቅዶ ልቦናቸው ውሸር ያረሱ ፍቅር መጭቆተሩዘፍዘና አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪያ ደግሞ በቅንብሩ ነብሩ አብረናችሁ ነበርን። የሳምንት ሰው ይበለን።